የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ሰዓት የሚያስተላልፈውን ፕሮግራም አሁን ጀመረ። ተማሪዎች ይህ ትምህርት የሚቆምበት ሳምንት

ለሀገራቸው ያለውን እንድምታ እያሰቡ ለወደፊት የዚህን አይነቱ ግጭት በሀገራችን በምንም መንገድ እንዳይደገም ለማድረግና ከዚህ ግጭት ባለፈ ሀገራችንን እንደገና ለመገንባት በሚደረግ እንቅስቃሴ እንደሚሳተፉ ቃል የሚገቡበት ታሪካዊ ጊዜ ጭምር ነው። የትምህርት ሚኒስትሩ ዶክተር ብርሃኑ ነጋ ናቸው።

በሀገር አቀፍ ደረጃ የሁለተኛ ደረጃ ትምህርት ቤቶች ለአንድ ሳምንት ተዘግተው ተማሪዎችና መምህራን ለጦር ዘማቾች ማኅበራዊና ኢኮኖሚያዊ አገልግሎቶችን እንዲሰጡ የወሰነበትን አስመልክቶ ከሰጡት ማብራሪያ የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። የአዲስ አበባ ዩኒቨርሲቲ ማኅበረሰብ አባላት የዩናይትድ ስቴትስ መንግሥት በኢትዮጵያ ላይ እያካሄደ ነው ያሉትን ጣልቃ ገብነት የሚያወግስ የተቃውሞ ሰልፍ ዛሬ ያካሂደዋል። የዚህንም ዝርዝር ይዘናል።

ዩናይትድ ስቴትስ ከአፍሪቃ ሀገሮች ጋር ባላት ግንኙነት ቅድሚያ የምትሰጣቸውን የፖሊሲ ጉዳዮች ያስገነዘበ ስብሰባ በትላንትናው ዕለት እዚሁ ዋሽንግተን ዲሲ ውስጥ ተካሂደዋል። የዚህንም ዝርዝር ይዘናል። ሐሙስ ህዳር 23 2014 ዓ ም ጤና ስጥልኝ፣ እንደምናመሻችሁ። ክብራትና ክብራን አድማጮቻችን አስተናጋጃችሁ አሉላ ከበደ ነኝ።

ከእለቱ ዜና አቅራቢ ደረጀ ደስታ፣ ከቴክኒክ አቀናባሪው ኤልያስ አማረ፣ ከዌብና ማህበራዊ የመገናኛ ቅንብሮች አሰናጃችን አባየው ገበያው፣ ከቴክኒክ መሐንዲሷ ዜናብ አብዱራህማንና ከተቀሩት ባልደረቦቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። አሁን የሰዓቱን የዓለም ዜና። ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ።

በሁሉም አገሪቱ ክፍሎች የሚገኙ የሁለተኛ ደረጃ ትምህርት ቤት መምህራንና ተማሪዎች ከኅዳር 27 እስከ ታህሳስ 3 ቀን 2014 ድረስ መደበኛውን የመማር ማስተማር ስራ በማቆም የአገሪቱን ወቅታዊ ችግር እንዲያግዙ መወሰኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አስታወቁ። ሚኒስትሩ ውሳኔውን አስመልክቶ ዛሬ በሰጡት መግለጫ ውሳኔው በሁሉም ክልል ትምህርት ቢሮዎች የሚተገበር እንደሆነ ተናግረዋል።

በተጠቀሰው ጊዜ ውስጥ ሁሉም የሁለተኛ ደረጃ ትምህርት ቤት መምህራንና ተማሪዎች የዘማችና የደረሱ አርሶ አደሩን ሰብል መሰብሰብ፣ ደም መለገስና የስንቅ ዝግጅት ሥራዎችን እንደሚሰሩ ተገልጿል። ህወሓት በትምህርት ቤቶች ላይ ባደረሰው ጉዳት ከ1.2 ሚሊዮን በላይ ተማሪዎች ከትምህርት ገበታቸው ውጭ የሆኑ ሲሆን ከ40 ሺህ በላይ መምህራን ደግሞ ከስራቸው መፈናቀላቸው በዘገባው ተመልክቷል። ዝርዝር ዘገባው በምሽቱ አብይ ርዕስ ይቀርባል።

ዩጋንዳ በኮንጎ ዲሞክራቲክ ሪፐብሊክ ያሉትና የተባበሩት ዲሞክራቲክ ኃይሎች ወይም ኢዲኤፍ የሚባሉትን አማጽያን ለመዋጋት ከኪንሻሳ ጋር ባደረገችው የጋራ ትብብር ወታደሮቿን ወደዚያው ማሰማራቷን የአይን እማኞች ተናገሩ። የዩጋንዳ ወታደሮች ባለፈው ማክሰኞ የዲሞክራቲክ ሪፐብሊክ ኮንጎን ድንበር አልፈው ወደ ውስጥ መዝለቅ የጀመሩት ሰራዊቱ በአማጽያኑ ላይ የአየርና የከባድ መሳሪያ ጥቃት ከፈጸመ በኋላ መሆኑን የአሶሽየትድ ፕሬስ ዘገባ አመልክተዋል።

ኢዲኤፍ የተባሉት አማጽያን በኮንጎ ምስራቃዊ ግዛትና በዩጋንዳ ላይ በደረሱ ተከታታይ ቦምብ ጥቃቶችና የጅምላ ፍጅቶች ኃላፊነቱን የወሰደው የእስላማዊ መንግሥት አራማጅ ቡድንና ተባባሪዎች መሆናቸውም ተገልጿል። የዲሞክራቲክ ሪፐብሊክ ኮንጎ ካቶሊክ ቤተ ክርስቲያን አማጽያኑ እንደ ኤሮፓ አቆጣጠር ከ2013 ጀምሮ ወደ 6000 ሰዎችን መግደላቸውን አስታውቃለች።

የደቡብ አፍሪካው መድኃኒት አምራች በአፍሪካ የመጀመሪያው የኮቪድ-19 አምራችና አከፋፋይ ለመሆን እየተቃረበ በመሆኑ ከፍተኛ እጥረት ያለባት አፍሪካ ተጨማሪ የኮቪድ-19 ክትባት መድኃኒቶችን ልታገኝ ትችላለች ተብሎ ተስፋ መደረጉ ተገለጸ። መሰረቱን በዩናይትድ ስቴትስ ውስጥ ያደረገው የጆንሰን ኤን ጆንሰን መድኃኒት አምራች ኩባንያ

በአፍሪካ ትልቁ የመድኃኒት አምራች ኩባንያ የሆነው የደቡብ አፍሪካው አስፐን ፋርማኬር የአፍሪካ ኮቪድ-19 ክትባት ወይም አስፐኖቫክስ ለተሰኘው ድርጅት የማምረት ፈቃዱን እንደሚሰጥ አስታውቋል። የዓለም ጤና ድርጅት በአፍሪካ የተከተቡት ሰዎች ብዛት ከአህጉሪቱ ሦስት ከመቶ ብቻ መሆናቸውን አስታውቋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው።

የዩናይትድ ስቴትስ ሕግ አውጪዎች በፌዴራል መንግስቱ በጀት ላይ ከስምምነት ላይ ባለመድረሳቸው እስከ ነገ ድረስ የተቀመጠው ቀነ ገደብ ሲጠናቀቅ የፌዴራል መንግስት ተቋማት በበጀት እጥረት ሊዘጉ እንደሚችሉ ተዘግቷል። ምክር ቤቶቹ እስከ ነገ አርብ ድረስ አለመግባባታቸውን አስወግደው ከሚያስማማ የበጀት ውሳኔ ላይ ካልደረሱ በአንድ መቶ ሺዎች የሚቆጠሩ የፌዴራል መንግስት ሰራተኞች ችግር ላይ ሊወድቁ እንደሚችሉ ተነግረዋል።

የቀድሞው ፕሬዝደንት ትራምፕ ደጋፊዎች የነበሩ የተወሰኑ የሪፐብሊካን ፓርቲ አባላት በጀቱ አስገዳጁን የፕሬዝደንት ባይደን የኮቪድ-19 የክትባት መርሃ ግብር ይሸፍናል በሚል ተቃውመውታል።

በርካታዎቹ ዴሞክራት ሕግ አውጪዎች ደግሞ በዩናይትድ ስቴትስ የኮቪድ-19 የኦሚክሮን ቫይረስ በታየበት ጊዜ ተቃውሞ መሰማቱ ያሳዘናቸው መሆኑ ተገልጿል። እንደ አውሮፓ አቆጣጠር ከ2018 እስከ 2019 በነበረው የክረምት ወቅት ተመሳሳይ ችግር ተፈጥሮ ለአምስት ሳምንታት መንግስት በመዘጋቱ የአውሮፕላን ማረፊያዎች የደህንነት ተቋማትን ጨምሮ በርካታ ተቋማት

የተጎዱበት ረዥም ጊዜ እንደነበር ይታወሳል። ኦሚክሮን የተባለው የኮቪድ-19 ዝርያ ለመጀመሪያ ጊዜ ዩናይትድ ስቴትስ በምዕራብ ካሊፎርኒያ ግዛት ውስጥ መታየቱን የጤና ባለሥልጣናት አስታወቁ። ቫይረሱ የታየባቸው ግለሰብ ህዳር 22 ከደቡብ አፍሪካ ወደ ዩናይትድ ስቴትስ የተመለሱ ሲሆን ባለፈው ሰኞ በተደረገላቸው ምርመራ ኦሚክሮን ቫይረስ በውስጣቸው መገኘቱ ተረጋግጧል። ይህን ያረጋገጡት የዩናይትድ ስቴትስ የተላላፊ በሽታዎች ከፍተኛ ባለሙያና የፕሬዚደንት ጆ ባይደን የጤና ጉዳዮች ዋና አማካሪ

ዶክተር አንቶኒ ፋውቺ ሲሆኑ ትናንት ለጋዜጠኞች በሰጡት መግለጫ ግለሰቡ መጠነኛ የኮሮና ቫይረስ የህመም ምልክት የታየባቸው ሲሆን ራሳቸውን አግልለው በመቆየት እየተሻላቸው መምጣቱን ተናግረዋል።

ግለሰቡ ሁለቱንም ክትባቶች አሟልተው የወሰዱ ሲሆን የማጠናከሪያውን ክትባት ግን ገና ያልወሰዱ መሆኑን አስታውቀዋል። ፋውቺ በሚቀጥለው ሁለት ሳምንታት ውስጥ ቫይረሱን ተላላፊነት መጠንና የትኞቹ የክትባት አይነቶች የተሻለ ውጤት ሊያመጡ እንደሚችሉ ባለሙያዎች ሊደርሱበት ይችሉ ይሆናል ሲሉ ተናግረዋል። በሌላ በኩልም

የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን ሰዎች አውሮፕላን፣ ባቡርና አውቶቡስ ሲሳፈሩ፣ በአጠቃላይ ማንኛውንም የሕዝብ መጓጓዣ ተሳፍረው በሚጓጓዙበት ወቅት የአፍና አፍንጫ መሸፈኛ ጭንብሎችን እንዲያጠልቁ ግዴታ የሚጥለውን ድንጋጌ በማስፋት ወደ ዩናይትድ ስቴትስ የሚገቡ ዓለም አቀፍ ተጓዦች መከተል ያለባቸው ጥብቅ የኮሮና ቫይረስ መመሪያ መስፈርቶችን ዛሬ ይፋ ያደርጋሉ።

ፕሬዝደንቱ መጠኑ በብዙ ሚሊዮን የሚገመት የኮቪድ-19 መከላከያ ክትባት በመጪው ጥቂት ወራት ለተለያዩ አገሮች መላክ እንደሚሹ አመልክተዋል። የአሜሪካ ድምፁ ክሪስ ሃናስ ከዋሽንግተን ያጠናቀረውን አጠር ያለ ዘገባ አሉላ ከበደ ያቀርበዋል። ፕሬዚዳንት ባይደን በዩናይት ስቴትስ ብሔራዊ የጤና ምርምር ኢንስቲትዩት ተገኝተው የሚያሰሙት ይህ ንግግራቸው አገራቸው ለአዲሱ የኮቪድ-19 ዝርያ የተጋለጠ የመጀመሪያው ሰው በምርመራ በተረጋገጠበትና

ወረርሽኙ ወደሚጠናበት የክረምት ወራት እያመሩ ባሉበት በአሁኑ ወቅት አዲሱን የአስተዳደራቸውን የኮቪድ-19 እቅድ ይፋ ለማድረግ ሊጠቀሙበት አስበዋል። ዋይት ሀውስ ከባይደን ንግግር አስቀድሞ ባወጣው መግለጫ ወደ ዩናይትድ ስቴትስ የሚመጡ ተጓዦች ከመነሳታቸው በፊት ባሉት 24 ሰዓታት ውስጥ ከኮቪድ-19 ነፃ መሆናቸውን የሚያረጋግጥ የምርመራ ውጤት እንዲይዙ ይጠበቃሉ።

ይህም ደንብ በዩናይት ስቴትስ እና በሌሎች አገሮች ዜጎች ላይ እኩል ተፈጻሚ ይሆናል ተብሏል። ሰዎች የህዝብ መጓጓዣ ተሳፍረው በሚጓዙበት ወቅትና በአውሮፕላን ጣቢያ በሚገኙበት ወቅት የአፍና አፍንጫ መሸፈኛ ጭምብሎችን እንዲያደርጉ የሚጠይቀው አስገዳጅ ደንብ የፊታችን ጥር 10 2014 ዓም የተፈጻሚነት ጊዜው ያበቃል። ይሁንና በአዲሱ ዕቅድ እስከ ፊታችን መጋቢት ወር እንደሚራዘም ይጠበቃል።

የዋይት ሀውስ መግለጫ በተጨማሪም የባይደን አስተዳደር በሚቀጥሉት አንድ መቶ ቀናት ውስጥ ሁለት መቶ ሚሊዮን ተጨማሪ ክትባቶችን ወደ ተለያዩ ሀገሮች ለመላክ ቃል እንደሚገባ ጠቅሟል። በሀገር ውስጥም ነዋሪዎች የኮቪድ-19 ክትባት እንዲወስዱ ለማበረታታት የታለሙ ትምህርታዊ ፕሮግራሞችና ብዙዎችን ለመድረስ የሚደረጉ ጥረቶችን ያስተዋውቃል።

ይህ በእንዲህ እንዳለ ዩናይት ስቴትስ ውስጥ 60 ሚሊዮን የኮቪድ-19 ክትባት ሊወስዱ የሚችሉ ነገር ግን እስካሁን ያልወሰዱ ሰዎች መኖራቸውን የተናገሩት ዋናው የተላላፊ በሽታዎች አዋቂና የዋይት ሀውስ ከፍተኛ የጤና ጉዳዮች አማካሪ አንቶኒ ፋውቺ የማጠናከሪያ ክትባቶችን የወሰዱ ሰዎች ለአዲሱ የኮቪድ-19 ዝርያ ኦሚክሮን ቢጋለጡ እንኳን የከፋ በሽታ እንዳይገጥማቸው ይረዳቸዋል ብለው እንደሚያምኑ አመልክተዋል።

ሩሲያ ትናንት ረቡዕ ባስታወቀችው ትዕዛዝ ከሶስት ዓመት በላይ የቆዩ በሞስኮ የሚገኙ የዩናይትድ ስቴትስ ኤምበሲ ሰራተኞች እንደ ኤሮፓ አቆጣጠር ከጥር 31 ጀምሮ ወደ አገራቸው እንዲመለሱ ማዘዟ ተነገረ።

እርምጃው ዩናይትድ ስቴትስ በአገሯ የሚገኙ የሩሲያ ዲፕሎማቶችን የአገልግሎት ዘመን ለመገደብ ለወሰነችው ውሳኔ አጸፋ መሆኑ ተመልክቷል። ባለፈው ሳምንት በዩናይትድ ስቴትስ የሩሲያ አምባሳደር ዩናይትድ ስቴትስ 27 የሩሲያ ዲፕሎማቶችና ቤተሰቦቻቸው እንደ አውሮፓ አቆጣጠር እስከ ጥር 30 ቀን ድረስ አገር ለቀው እንዲወጡ ማዘዟን ማስታወቃቸው ይታወሳል። በሩሲያና በዩናይትድ ስቴትስ መካከል ያለው ግንኙነት ከቀዝቃዛው ጦርነት ወዲህ አንጻራዊ መረጋጋት ያሳየ ቢሆንም

ሩሲያ በዩክሬን ድንበር አካባቢ ወታደሮቿን ማስፈር ከጀመረች ወዲህ እንደገና መካረሩ እየታየ መሆኑ ተመልክተዋል። በዓለም ዙሪያ በድህነት በረሃብ፣ በጦርነት፣ ኮቪድ-19 ባስከተለው ተጽዕኖ እና በሌሎች በርካታ ችግሮች የሚሰቃዩ 183 ሚሊዮን ሰዎችን ለመርዳት

41 ቢሊዮን ዶላር ያስፈልጋል ሲል የተባበሩት መንግስታት ድርጅት አስታውቋል። እንደ ኤሮፓ አቆጣጠር የ2022 ዓለም አቀፍ የሰብአዊ እርዳታ ዕቅድ ይፋ መደረጉን አስመልክቶ ሊሳ ሽላይን ከጄኔቭ ያደረሰችንን ዘገባ ስመኝሽ የቆየ ታቀርበዋለች። የተባበሩት መንግስታት ድርጅት ባለስልጣናት ያወጡት ሪፖርት እንደሚያሳየው በመጪው የፈረንጆቹ አዲስ ዓመት በዓለም ዙሪያ የሚገኙ 274 ሚሊዮን ሰዎች

አስቸኳይ እርዳታ ያስፈልጋቸዋል። ይህም አሁን እያገባደደ ነው ካለው ዓመት ጋር ሲነጻጸር በ17 ከመቶ ብልጫ ያሳያል። የመንግስታቱ ድርጅት የአስቸኳይ እርዳታ አስተባባሪ ማርቲን ግሪፊትስ የእርዳታ ፈላጊዎች ቁጥር ያሻቀበው ለረጅም ጊዜ በዘለቁ ግጭቶች፣ የፖለቲካ አለመረጋጋት፣ የኢኮኖሚ መውደቅ፣ የአየር ንብረት ለውጥ እና በኮቪድ-19 ወረርሽኝ ምክንያት መሆኑን ይናገራሉ።

በዓለም ዙሪያ አርባ አምስት ሚሊዮን ሰዎች የረሃብ አደጋ ውስጥ ናቸው። አንድ ከመቶ የሚሆኑ የሰው ልጆች ከመኖሪያ ቤታቸው ተፈናቅለዋል። በዚህ ውስጥ ደግሞ ሴቶችና ልጃገረዶች የበለጠ ስቃይ ይደርስባቸዋል። ልክ በጦርነት ውስጥ የበለጠ ስቃይ የሚደርስባቸው ንጹሐን ዜጎች እንደሆኑት ማለት ነው።

ግሪፊትስ አክለው ሰብአዊ እርዳታ አሁን ያሉትንና አዲስ እየተፈጠሩ ያሉ ችግሮች የሚያስከትሏቸውን

አስከፊ ተጽዕኖች ሊቀንስ ይችላል ይላሉ። እንደ ምሳሌም በደቡብ ሱዳን በዚህ ዓመት ለረሃብ ተጋልጠው የነበሩ ግማሽ ሚሊየን ሰዎች በተባበሩት መንግስታት ድርጅት እርዳታ መትረፋቸውን የገለጹ ሲሆን የእርዳታ ሰጪ ድርጅቶች በየመን አስር ሚሊየን ለሚሆኑ ሰዎች የጤና አገልግሎት መስጠታቸውንና በሚያንማር በሚሊዮኖች የሚቆጠሩ ሰዎች ገዳይ ለሆኑ በሽታዎች መከላከያ ክትባት ማድረሳቸውን

እንደሚጨምረው ጠቅሰዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሩሲያ አጎራባቿ ዩክሬንን ብትወር የከፋ ነገር ይከተላታል ሲሉ የሩሲያ አቻቸውን አስጠንቅቀዋል።

ብሊንከን ለሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሩሲያ ከምስራቅ አውሮፓ አገሮችም ጋር ዲፕሎማሲያዊ መፍትሄዎችን እንድትፈልግ ጠይቀዋል። ብሊንከን ራሺያ ዩክሬንን ብትወር ዩናይትድ ስቴትስ በማያወላዳ መልኩ ምላሹን ትሰጣለች ሲሉ ማስጠንቀቂያውን የሰጡት ሁለቱ የውጭ ጉዳይ ሚኒስትሮች ስዊድን ስቶክሆልም ላይ ከተገናኙ አንድ ቀን በኋላ ነው። የውጭ ጉዳይ ሚኒስትሩ ሩሲያና ዩክሬን ልዩነቶቻቸውን እንደ አውሮፓ አቆጣጠር በ2014

ባላቸው የሰላም ስምምነት መሰረት እንዲያከናውኑ ዩናይትድ ስቴትስ ድጋፏን ትሰጣለች ብለዋል።

የሩሲያ መንግስት ቃል አቀባይ ዲሞትሪ ፔሽኮቭ ለጋዜጠኞች በሰጡት ማብራሪያ ዩክሬን በሩሲያ ድንበር የምታሳየው ጠብ አጫሪነትን እየጨመረ መምጣቱን ተናግረዋል። ሩሲያ በሰላማዊ መንገድ ለመነጋገር ዝግጁ መሆኗን ጠቅሰው የዩክሬን ጠብ አጫሪነት ግን ግጭትን የማያስቀር ያደርገዋል ሲሉ ቃል አቀባዩ ተናግረዋል። ከቅርብ ጊዜ ወዲህ በአሜሪካ ፖለቲካ ውስጥ ዝነኛ የሆኑ የመጡት ጥቁሯ ዲሞክራት ስቴሲ አብርሃም ለጆርጂያ ክፍለ ግዛት ገዥነት በቀጣዩ ምርጫ በድጋሚ እንደሚወዳደሩ

ትናንት አስታወቁ። የ47 ዓመቷ ስቴሲ አብርሃም የክፍለ ግዛቱ ምክር ቤት ሕግ አውጪ አባል ሆነው ያገለገሉ ቢሆንም የበለጠ ዝነኛ ሆነው የወጡት እንደ ኤሮፓ አቆጣጠር በ2018 በተደረገው የክፍለ ግዛት ገዢነት ከተወዳደሩ በኋላ ነው። ስቴሲ ካሸነፉ በክፍለ ግዛቲቱ የመጀመሪያዋ ጥቁር ሴት ይሆናሉ ተብሏል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።

ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ኅዳር 23 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበድ ነኝ።

የዕለቱ ዋና አዘጋጅ ጽዮን ግርማ ናት። የቀጥታ ስርጭት የምስልና ድምፅ አቀናባሪያችን ጃን ድራይደን ነው። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19 እና በ25 ሜትር ባንዶች እንዲሁም በኢትዮ ሳት እስከ ምሽቱ አራት ሰዓት ይቀጥላል። ስርጭታችንን የራዲዮ በቴሌቪዥን ዝግጅታችንን በሳተላይት ለምትከታተሉ ተመልካቾቻችን በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ እንገኛለን። አሁን በቀጥታ ወደ ዕለቱ አብይ ርእስ ወሰዳቸው።

በሀገር አቀፍ ደረጃ የሁለተኛ ደረጃ ትምህርት ቤቶች ለአንድ ሳምንት ተዘግተው ተማሪዎችና መምህራን ለጦር ዘማቾች ማህበራዊና ኢኮኖሚያዊ አገልግሎቶችን እንዲሰጡ ተወሰነ። ይህም ተማሪዎች ከጦርነቱ በኋላ ሀገር በመገንባት ሂደት ለሚኖራቸው ተሳትፎ ልምድ የሚያገኙበትና ቃል የሚገቡበትም ጭምር እንደሆነ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገልጠዋል። በሌላ ዜና ከትግራይ ክልል ውጭ በአማራ ክልል ጦርነቱ በተስፋፋባቸው አካባቢዎች

ከ1600 በላይ መደበኛ የትምህርት ተቋማት ለጉዳት መዳረጋቸውንና ከ1.2 ሚሊዮን በላይ ተማሪዎች ከትምህርት መራቃቸውንም የትምህርት ሚኒስቴር ዴኤታው ዶክተር ሳሙኤል ክፍሌ ገልጠዋል። ለችግር በተጋለጡ ሰባት ዩኒቨርሲቲዎች የሚማሩ ተማሪዎችን በጊዜያዊነት በሌሎች ተቋማት የመመደቡ ስራም ይቀጥላል ነው ያሉት። ለዝርዝሩ ኬኔዲ አባተ

የትምህርት ሚኒስቴር ዛሬ በሰጠው መግለጫ ከክልሎችና ከተማ መስተዳድሮች የትምህርት ቢሮ ኃላፊዎች ጋር በበይነመረብ በተደረገ ውይይት ከህዳር 27 እስከ ታህሳስ 3 2014 ዓ.ም በሀገር አቀፍ ደረጃ የሁለተኛ ደረጃ ትምህርት ቤቶች ለአንድ ሳምንት ሙሉ በሙሉ እንዲዘጉ መወሰኑን አስታውቋል። ውሳኔው የተላለፈው ተማሪዎቹና መምህራን በሰሜን ኢትዮጵያ ጦርነት በመዋጋት ላይ የሚገኙ ዘማቾችንና ቤተሰቦቻቸውን በተለያዩ አገልግሎቶች የመደገፍ ስራ እንዲያከናውኑ ለማድረግ መሆኑን የትምህርት

ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገልጸዋል። የሁለተኛ ደረጃ ትምህርት ቤት ተማሪዎች፣ መምህራንና ሰራተኞች ከህዳር 27 እስከ ታህሳስ 3 ቀን ድረስ ባለው አንድ ሳምንት መደበኛውን የትምህርት ፕሮግራም አቁመው ከአስተባባሪዎች የክልል ትምህርት ቢሮና ትምህርት ቤቶች ጋር በመመካከር ለዚህ ሀገራዊ ትግል እንዳካባቢው ተጨባጭ ሁኔታ አስተዋጽኦ እንዲያደርጉ

ይህን ሲያደርጉ በዋናነት ቅድሚያ የሚሰጠው ያልተሰበሰቡ የዘማች ሰብሎች መሰብሰብና ቤተሰቦቻቸውን መርዳት ይሆናል። ከዚህ ባሻገር ግን እያንዳንዱ በሚችለው መንገድ ሁሉ ማለትም ገንዘብ በማዋጣት፣ ደም በመለገስ፣ ስንቅ በማዘጋጀት ወዘተ እንዲሳተፉ

ተማሪዎች ለዘማቾችና ለቤተሰቦቻቸው የማህበረ ኢኮኖሚ አገልግሎት እየሰጡ የሚቆዩበት የአንድ ሳምንት ጊዜ ከጦርነቱ በኋላ ሀገር በመገንባት ሂደት ለሚኖራቸው ተሳትፎ ልምድ የሚያገኙበትና ቃል የሚገቡበት እንደሆነም ነው ሚኒስትሩ የገለጹት። በዚህ ሂደት ትምህርት የቆምባቸው ቀናቶች በሙሉ ትምህርት ቤቶች በሚያወጡት የማካካሻ መርሃ ግብር መሰረት እንዲካካስ ይደረጋል። ተማሪዎች ይህ ትምህርት የሚቆምበት ሳምንት

ለሀገራቸው ያለውን እንድምታ እያሰቡ ለወደፊት የዚህን አይነቱ ግጭት በሀገራችን በምንም መንገድ እንዳይደገም ለማድረግና ከዚህ ግጭት ባለፈ ሀገራችንን እንደገና ለመገንባት በሚደረግ እንቅስቃሴ እንደሚሳተፉ ቃል የሚገቡበት ታሪካዊ ጊዜ ጭምር ነው። እቺ ሀገር ሀገራቸው መሆናቸው እቺ ሀገር ለእነሱ ለማቆየት እንደሆነ ይሄ

ጦርነት እየተካሄደ ያለው እንዲያውቁትና ከአሁኑ የሞራል ስብዕናቸውን ከታች ጀምረን በተለይ በአገራቸው ጉዳይ ላይ የሞራል ስብዕናቸውን መገንባት አስፈላጊ በመሆኑ ነው። ይሄን ጊዜ መጠቀም በጣም አስፈላጊ ነው ብለን ነው። ስለዚህ ዘመን ተሻጋሪ ትርጉም አለው ብለን ነው ይሄን ያደረግነው። ኢሚዲየትሊ ከሚገኘው ውጤት ባሻገር ማለት ነው።

የተማሪዎቹ አገልግሎት አስገዳጅ ወይስ በውዴታ የሚከናወን ነው? በሚል ላነሳውላቸው ጥያቄ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ይህን ምላሽ ሰጥተዋል። ይሄ እኮ ከሬጉላር የትምህርት ጊዜ ያንን ጊዜ በምንሰጥበት ጊዜ ሁሉም ተማሪ በዚህ ውስጥ እንዲሳተፍ ነው። ዜርፎር ሁሉም ተማሪ ልክ ትምህርት ቤት እንደሚሄደው በዛ ሰዓት ቢያንስ በትምህርት ሰዓት አገራዊ በሆነ ጉዳዮች ላይ እንዲሳተፍ እንፈልጋለን። የተማሪነት ግዴታ ይህን ማድረግ አለበት።

በመግለጫው ላይ የተገኙት የኦሮሚያ ክልል ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ ስለ ውሳኔው ይህም ብለዋል። ከኢትዮጵያ ፖፕሌሽን አንድ አራተኛው ሕዝብ ትምህርት ሴክተር ውስጥ ነው ያለው። ስለዚህ የመጀመሪያ መሆን ያለበት የዚህን ጦርነት ሁኔታ ተገንዝበን

ተማሪዎች፣ መምህራን፣ አጠቃላይ በትምህርት ሴክተሩ ያለው ሰው ይህንን ጉዳይ ተረድቶ የራሱን አስተዋጽኦ እንዲያደርግ ነው፣ ይሄን ለመመከት የሚል ነው ከስምምነት የተደረሰው። ስለዚህ ሁለተኛ ደረጃ ተማሪዎች በተለይ ምልሻ ቤተሰብ፣ ሰብል መሰብሰብ ሊሆን ይችላል። ስለዚህ ለዚህ ምልሻ ቤተሰብ፣ ሰብል መሰብሰብ፣ ለዛ ሞራል የመሆን ሁኔታ ነው። ሁለተኛ ሰብል ስንሰበስብ ኢኮኖሚን የመደገፍ አንዱ አካል ሊሆን ይችላል ከምል ነው ማለት ነው።

በሌላ ተያያዥ ዜና ከትግራይ ክልል ውጭ በአማራ ክልል ጦርነቱ በተስፋፋባቸው አካባቢዎች ከ1600 በላይ መደበኛ የትምህርት ተቋማት ለጉዳት መዳረጋቸውንና ከ1.2 ሚሊዮን በላይ ተማሪዎች ከትምህርት መራቃቸውን የትምህርት ሚኒስትር ዴታው ዶክተር ሳሙኤል ክፍሌ ገልጸዋል። በከፍተኛ ትምህርት ደረጃ ደግሞ በትግራይ ክልል ያሉትን ጨምሮ ሰባት ዩኒቨርሲቲዎች ለጉዳት መዳረጋቸውንም የገለጹት ሚኒስትር ዴታው በትምህርት መሰረተ ልማት ላይ የደረሰውን አጠቃላይ ጉዳት በተመለከተ

ተጨማሪ ጥናት እየተደረገ እንደሚገኝ ተናግረዋል። ትምህርት ተቋማትን በተመለከተ የደረሰውን ጉዳት በተመለከተ ገና ጥናት እያካሄድ ነው። ባለፉት ወራት ግን የተለዩ ተቋማትን በተለይ ከትግራይ ክልል ውጭ ባሉ የዋግ ልዩ ዞን፣ ሰሜን ወሎ፣ ደቡብ ወሎ፣ የኦሮሞ ብሔረሰብ አማራ ክልል ያሉት አካባቢ ላይ ወደ 1600 ተቋማት ችግር ውስጥ እንደገቡ እናውቃለን።

ከእነኛ ውስጥ ሶስት መቶ ተቋማት በላይ ሙሉ ለሙሉ ውድመት የደረሰባቸው ናቸው። ከትግራይ ክልል ውጭ ድጋሚ ከ12 ሚሊዮን በላይ ተማሪዎች

ከትምህርታቸው ተስተጓጉሏል። ወደ አርባ ሺ የሚደርሱ መምህራን ከትምህርት ስራ ውጭ ሁኗል። በነበሩት ተጨማሪ ወቅት ገዚያት፣ ሳምንታት ተጨማሪ ጉዳቶች እንደደረሱ እናውቃለን። መረጃዎቹን ወቅታዊ ማድረግና ቁጥሮቹን የማስተካከል ስራ ይጠብቀናል። የአጠቃላይ ትምህርትን ነው፣ ቀደም ብዬ ያነሳሁት ትምህርት፣ በቴክኒክና ሙያም በከፍተኛ ትምህርትም አለ። ትግራይ ክልልን ጨምረን ሰባት ዩኒቨርሲቲዎች ከሰባት ዩኒቨርሲቲዎች አስራ አምስት ካምፓስ በሙሉ ወር በከፊል የተጎዱ ናቸው።

እነህ ጉዴ ጉዳቱ ምን ያክል ነው የሚል፣ አሁን ጥናት እያካሄድ ነው ያለ ነው። ጠቋሚ መረጃዎች አሉ። በቢሊዮኖች አትናል። ሙሉ ለሙሉ ጉዳቱን ለማካካስ በርካታ ዓመታት የሚጠይቀን ነው።

ለችግር በተጋለጡ የከፍተኛ ትምህርት ተቋማት የሚማሩ ተማሪዎችን ምደባ በተመለከተም ዶክተር ሳሙኤል ተከታዩን ብለዋል። ከጦርነቱ ጋር በተያያዘ ትግራይ ክልል ባሉ ዩኒቨርሲቲ ሲማሩ የነበሩ ተማሪዎቻችንን እና ወልዲያ ዩኒቨርስቲ የነበሩትን ተማሪዎች ወደ ሌሎች ዩኒቨርሲቲዎች በጊዜያዊነት ምደባ ሰጥተናል። ቀጥለን የወሎ ዩኒቨርሲቲ መረጃ የማጥራት ስራ እየሰራ ነው። በቅርቡ እነዚህንም በጊዜያዊነት የምንመድብ ይሆናል። ውጊያውን ብናጠናቅቅም ትምህርት ተቋማቱን ስራ ለማስጀመር

ጊዜ ስለሚፈልግ ተማሪዎቹን በጊዜያዊነት የምናቆይባቸው ቦታዎች ያስፈልጉናል። በሰሜን ኢትዮጵያ ከአንድ ዓመት በላይ የቆየውና በአሁኑ ወቅት ተባብሶ የቀጠለው ግጭት ከትምህርት ተቋማት ባለፈ በርካታ ሰብዓዊ ቀውሶችንም ያስከተለ ሲሆን በጦርነቱ ምክንያት ሰብዓዊ ድጋፍ የሚያስፈልጋቸው ሰዎች ቁጥር 9.5 ሚሊዮን ገደማ መድረሱን የመንግስታቱ ድርጅት የዓለም ምግብ ፕሮግራም በቅርቡ መግለጹ ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

አመሰግናለሁ ኬኔዲ ለዘገባው። አድማጮች፣ ተከታዩ መጽሔት ርዕስ ደግሞ ወዲህ ወደ ዩናይት ስቴትስ ይመልሰናል።

የዩናይትድ ስቴትስ ከአፍሪካ ሀገሮች ጋር ባላት ግንኙነት ቅድሚያ የምትሰጣቸውን የፖሊሲ ጉዳዮች ያስገነዘበ ስብሰባ በትላንትናው ዕለት እዚህ ዋሽንግተን ዲሲ ውስጥ ተከናውኗል። የአሜሪካ የውጭ ጉዳይ ኮሚቴ አባል የሆኑ የህዝብ እንደራሴዎች ጥያቄ በተሰማበት አህጉሩን በሚመለከቱ ፖለቲካዊና ኢኮኖሚያዊ ፖሊሲዎችን ከሚያስፈጽሙ ተቋማት የመጡ ባለስልጣናትም ማብራሪያ በሰጡበት በዚህ ስብሰባ ላይ የኢትዮጵያን የተመለከቱ ጉዳዮች በተደጋጋሚ መነሳታቸው ተዘግቧል። ሀብታሙ ስዩም የተወሰኑ

የተሰሉትን በቀጣዩ ዘገባው ይቃኛቸዋል።

በዋነኝነት ዩናይትድ ስቴትስ የአፍሪካ ሀገራትን በተመለከተ ያሏትን ወቅታዊ የፖሊሲ ቅድሚያዎች ይፋ ለማድረግ ነው የአሁኑ ስብሰባ የተጠራው። የዩናይትድ ስቴትስ የውጭ ጉዳይ ኮሚቴ አባል የሆኑ የህዝብ እንደራሴዎች የተለያዩ አፍሪካ ሀገራትን ጉዳይ በማንሳት የሀገራቸውን ወቅታዊ አቋም ገምግመዋል። መደረግ ያለባቸውን እርምጃዎችም ጠቁመዋል። ኢትዮጵያ በዚህ ስብሰባ ላይ በተደጋጋሚ ተነስታለች። በሀገሪቱ ውስጥ ባለው ጦርነት ውስጥ ዩናይትድ ስቴትስ ባላት ሚና የተለያዩ ጥያቄዎች ቀርበዋል።

ሴናተር ክሪስ ስሜዘን የመሰሉ ዩናይትድ ስቴትስ ለአንድ ወገን ያዳላ አቋም እያሳየች ነው የመባሉን ነገር አንስተዋል። በአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ጸሐፊ ሞሊፊ መልስ ሲሰጡ ይህንም ብለዋል። ኢትዮጵያ ላይ ያተኮረውን የዩናይትድ ስቴትስ ፖሊሲ በተመለከተ ያለውን የተሳሳተ ግንዛቤ ለማጥራት

ለኔ ይሄ መልካም እድል ነው። በመጀመሪያ ደረጃ ዩናይትድ ስቴትስና ህዝቦቿ ከመላ የኢትዮጵያ ህዝቦችና መንግስታት ጋር አስርት ዓመታትን ያስቆጠረ ረዘም ያለ ግንኙነት አላቸው። የኢትዮጵያን እድገት ሉዓላዊነትና የግዛት ክብር እንደግፋለን። በዚህ ግጭት ውስጥ ለማንም አልወገንም። በመቶ ሺዎች የሚቆጠሩ ሰዎችን በማፈናቀል የሀገሪቱን ኢኮኖሚ በማድቀቅ ለሀገሪቱ መረጋጋት ስጋት በመሆን ከፍተኛ ጉዳት እያደረሰ ያለውን ግጭት ለማስቆም በእጅጉ የ

የተቻለንን ሁሉ እያደረግን ነው። በተለያዩ ዲፕሎማሲያዊ መንገዶች ግጭቱን ለማስቆም ተፋላሚዎች የተኩስ አቁም ስምምነት ላይ እንዲደርሱ በማሳሰብ በግጭቱ ጫና ለደረሰባቸው ማህበረሰቦች ሁሉ ሰብአዊ ድጋፍን ለማስፋፋት እንዲሁም ሁሉን አካታች ብሔራዊ ውይይትን ለማስጀመር በእጅጉ በርትተን እየሰራን እንገኛለን። የዩናይትድ ስቴትስ የውጭ ጉዳይ ፖሊሲ ትኩረት ይሄ ነው። ለአንደኛው ወገን አድሎ ይደረጋል የሚባለው እውነት አይደለም።

ኢትዮጵያ ውስጥ እየደረሱ ያሉ የጭካኔ ድርጊቶችና የመብት ረገጣዎች ጉዳይ እንደሚያሳስባቸው የገለጹት ፌ አብሮ ደግሞ እየተንሰራፋ ያለው የጥላቻ ንግግር ዩናይትድ ስቴትስ ልታየው የምትፈልገውን አዎንታዊ ለውጥ እያወከው እንደሆነ ጠቅሰዋል።

በሁለተኛ ደረጃ የሚያሳስበን የጥላቻ ንግግር ነው። በዩናይትድ ስቴትስ የሚኖረው የኢትዮጵያ ዲያስፖራ ዘንድ ከፍተኛ የጥላቻ ንግግር አለ። ዲያስፖራው ግጭቱን ከማባባስ ይልቅ ግጭቱ እንዲያበቃ ኃላፊነት የተሞላበት ሚና እንዲጫወት እናሳስባለን። መልካም እድሎቻችን ላይ ጫና የፈጠሩ ከአሁን ግጭት ቀድመው የነበሩ አመታትን ያስቆጠሩ ድርብርብ ሁሉን አይነት ብሔር ተኮር ቁርሾዎች እንደነበሩም እንረዳለን።

ሞልፊ ከተለያዩ ማኅበራዊ መገናኛዎች ጋር እየተደረጉ ያሉ ንግግሮችንም ጠቅሰዋል። ሴናተር ዲን ፊሊፕ በዚህ ስብሰባ ላይ ጥያቄ ካቀረቡ የሕዝብ እንደራሴዎች መካከል አንዱ ናቸው። ኢትዮጵያ ውስጥ እየሆነ ያለው ሁሉ አሳዛኝ መሆኑን ጠቅሰው የባይደን አስተዳደር በተፋላሚ ወገኖች ባለሥልጣናት ላይ ማዕቀብና የቪዛ ገደብ ከጣለ ወዲህ የባሕሪ ለውጥ ታይቶ እንደሆነ ጠይቀዋል። ሞሊፊም ይህንን መልሰዋል።

I would say we have seen some changes in behaviour but not adequate changes in behaviour.

የባህሪ ለውጥ አይተናል። ይሁንና በቅርብ ጊዜ ያየነው በቂ ለውጥ አይደለም። የኢትዮጵያ መንግስት ይመስለኛል ወደ አንድ መቶ እርዳታ የጫኑ መኪናዎች ወደ ትግራይ እንዲገቡ ፈቅዷል። ይሁንና በዚህ ሰዓት ግጭቱ ተባብሷል። እንደምታውቁት ግጭቱ ከትግራይ አልፎ ወደ አማራ ክልልና አፋር ክልል ተስፋፍቷል፣ ሌሎችንም የኢትዮጵያ ክፍሎች ያሰጋል። ተፋላሚዎቹ አካላት ጠላትነትን አቁመው ሁኔታውን ለመሻገር ድርድር እንዲጀምሩ ግፊት ለማድረግ በእጅጉ እየጣርን ነው።

የሚኔሶታ ግዛትን የወከሉት ኤልያን ኦማር በበኩላቸው ካቀረቧቸው የአፍሪካ ሀገራትን ከሚመለከቱ በርከት ያሉ ጥያቄዎች መካከል ኢትዮጵያን የሚመለከተው ቀጣዩ ጥያቄ ይገኙበታል። የተባበሩት አረብ ኤሚሬትስ

ቱርክ፣ ቻይና እና ኢራን በትብብር የኢትዮጵያ መንግስትን በድሮንና በመሰል መሳሪያዎች እያስታጠቁ ነው የሚሉ ዘገባዎች አሉ። የመሳሪያ ማዕቀብ ለማድረግ ግፊት ልናደርግ የሚገባበት ጊዜ አይደለም? እስከዚያው አጋሮቻችን የኢትዮጵያ መንግስትን ማስታጠቅ እንዲያቆሙ ግፊት ልናደርግ አይገባምን? በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ጸሐፊ ሞሌፊ ይህንም

ለኢትዮጵያ እየቀረቡ ያሉ ጦር መሳሪያዎች ጉዳይ ከቀጠናዊና ዓለም አቀፋዊ አጋሮቻችን ጋር ያለን ዲፕሎማሲ አንድ አካል ነው። የመሳሪያ እቀባ በኒውዮርክ እየተካሄደ የሚገኘው የጸጥታው ምክር ቤት ውይይት ከተነሱ በርካታ ጉዳዮች አንደኛው ነው።

በዚህ ስብሰባ ላይ የኢትዮጵያን ወቅታዊ ሁኔታዎች ከሚመለከቱ ጉዳዮች በተጨማሪ አምልኮ ነጻነት እየተፈተነ ባለባት ናይጄሪያ ያለው ውጥረት፣ በተለያዩ ፖለቲካዊና ምጣኔ ሀብታዊ ቀውሶች እየተፈተኑ ያሉት የምስራቅ አፍሪካ ሀገራት ሱዳን፣ ደቡብ ሱዳን እና ሶማሊያን የሚመለከቱ ጉዳዮችም ተነስተዋል።

አመሰግናለሁ ሀብታሙ። አድማጮች አሁን ወደ ተከታዩ የመጽሔት ርዕስ ስንሻገር በመላው ዓለም የሚገኙ ኢትዮጵያውያንና የኢትዮጵያ ወዳጆች ወደ አገር ቤት እንግባ የሚል ስያሜ የተሰጠውን ጥሪ እንዲቀላቀሉ ሲሉ ጠቅላይ ሚኒስትር አብይ አህመድ ጠይቀዋል። ጥሪው በገና በዓል ሰሞን የሚኖረውን የእረፍት ጊዜ በመጠቀም

አንድ ሚሊዮን ኢትዮጵያውያንና ትውልደ ኢትዮጵያ እንዲሁም የኢትዮጵያ ወዳጆች ወደ አገር ቤት እንዲመጡ የተጋበዙበት መሆኑን የጠቅላይ ሚኒስትሩ ቃል አቀባይ ቢለኔ ስዩም ለአሜሪካ ድምጽ ገልጠዋል። የእነርሱ በብዛት መምጣት የአገሪቱን ወቅታዊ ሁኔታ ለዓለም አቀፉ ሕብረተሰብ ለማሳየት የሚያግዝም ነው ነው ያሉት ቢለኔ ባስ በሰጡት አስተያየት። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩምን በስልክ ያነጋገረው እስክንድር ፍሬው ተከታዩን አድርሰናል።

የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያውያን ትውልደ ኢትዮጵያውያንና የኢትዮጵያ ወዳጆች በሚል ጥሪውን ያቀረቡት ዛሬ በማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍ ነው። በመላው ዓለም የምትገኙ ኢትዮጵያውያንና የኢትዮጵያ ወዳጆች የወደ አገር ቤት እንግባ ጥሪን እንትቀላቀሉ እንጋብዛለን ብለዋል ጠቅላይ ሚኒስትሩ። ጥሪው ከገና ጀምሮ አንድ ሚሊዮን ኢትዮጵያውያን ትውልደ ኢትዮጵያውያንና የኢትዮጵያ ወዳጆች ወደ አገር ቤት እንዲመጡ የተጋበዙበት መሆኑንም ነው የጠቆሙት።

ይህንኑ በተመለከተ ያነጋገርኳቸው የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም የጥሪውን መንፈስ አብራርተዋል። ጥሪው የገና በዓልን ለማክበር አይደለም፣ የገና አካባቢ ነው። የገና በዓልን የሚያከብሩ ወገኖችም አሉ፣ የማያከብሩም ደግሞ የኅብረተሰብ ክፍላችን እና ኢትዮጵያውያንም አሉ። ነገር ግን ያው በምዕራባውያን ሀገር የሚኖሩት አብዛኛ የትውልድ ኢትዮጵያ እና ኢትዮጵያውያኖች

ዳያስፖራዎች ያሉባቸው ሀገሮች በገና ወቅትና በምዕራባውያኖቹ የአዲስ ዓመት ወቅት መስሪያ ቤትን የመዘጋት ውጤት ቤትን የመዘጋት እድል ስላለ ያንን አጋጣሚ ተጠቅመው እዚህም ድረስ አብዛኛውን ጊዜ እንደምናየው ከዚህ በፊትም እስከ ኢትዮጵያ ገና ከፊት ለታችን ያለው እንግዲህ በዓል እሱም ስለሆነ ከዛ አካባቢ ጋር ተያይዞ በጣም ብዙ ወገኖች የመምጣት አዝማሚያ አላቸው። በሌላ ጊዜዎችም እንደተመለከት ነው ማለት ነው።

አሁንም ደግሞ ባለንበት ወቅት በተለይ ደግሞ ሀገር በጣም ብዙ ጫና በሚደረግባት በተለይ በምዳንድ ምዕራባውያን ሀገራት ውጡ ከሀገር እያሉ ትውልድ ኢትዮጵያውያንም የሚነሱ ሀገር ዜጎች የሚሆኑንም በማሸማቀቅ ላይ በሚገኙበት ሰዓት አብዛኞቹም እንደምናያቸው በሄዱበትም

ሰላም ያለ ቦታ እንጥለን ነው የምንሄደው ያለ ነው እያሉ ሪፖርቶችም እየመጡ ነው። እና በእንደዚህ አይነት ጫና ወቅት ላይ የበለጠ ተጽዕኖ ሊያሳርፉ የሚችሉም ውጭ ያሉት አጋሮቻችን እና ኢትዮጵያውያኖች ናቸው። ስለዚህ ይህንን ጥሪ መቀበል ማለት አንድ የሚያስተላልፉት ያው እዛ እያደረጉት ያለውን በጣም ጥሩ ስራ የበለጠ ማጎልበት አቅማቸው እስከፈቀደ ድረስ

እዚህ በመገኘት ከወገኖቻቸው ጋር አንድ ላይ በማሳለፍ ያለውንም ሁኔታ አይተው የበለጠ ደግሞ ለዓለም ማህበረሰቡ ለብሰብ ማሳወቅ የሚችሉበትም አግባብ ስለሆነ ነው። ከዚህ በተጨማሪም ደግሞ እዛ ባሉበት ከመምጣታቸውን በፊት የተለያየ አይነት እርዳታዎችንም ሞቢላይዝ አድርገው ሪዞርስም ሰብስበው እዚህም ለተጎዱ አካላት ምክንያቱም በዚህ ሁከት በፈጠረው ችግር በጣም የተጎዱ አካላትም አሉ። ስለዚህ ለነሱም

አለኝታነን ለእነሱም አጋዥነን ደራሽነን የሚለውንም ስሜት ለመፍጠር ነው። መጥቶ አንዳንድ ቦታዎችን ማየት እርዳታም የመስጠት በተለያየ አቅጣጫ ያው የኢትዮጵያ ሕዝብ እንደዘመተው ውጭ ያሉትም ኢትዮጵያውያን እነሱም ባላቸው አቅም ዘመቱ ስለሆነ በተቻለ መጠን ደግሞ እዚህም መጥተው አብረው ይሄንን ድምፅ ለማሰማት ያግዛል በሚል ነው።

የፕሬስ ኃላፊዋ ሰሞኑን በሰጡት መግለጫም የአገሪቱን አጠቃላይ የጸጥታ ሁኔታ በተመለከተ በዓለም አቀፍ የመገናኛ ብዙኃን ጭምር የተሳሳቱ መረጃዎች እንደሚሰራጩ በመጥቀስ ወቅሰዋል። ኢትዮጵያ ከአሸባሪ ድርጅት ጋር ጦርነት ላይ መሆኗ ጥርጥር የለውም ያሉት ቢለኔ፣ በሁሉም የአገሪቱ አካባቢዎች ጦርነት እንዳለ አድርጎ መሳል ግን እየተሳሳተ ነው ብለዋል። ኢትዮጵያውያንና የኢትዮጵያ ወዳጆች ከገና በዓል ሰሞን ጀምሮ በብዙ ቁጥር ወደ አገር ቤት መምጣታቸው

እንደዚህ አይነቱን የተሳሳተ ግንዛቤ ሊቀይር እንደሚችልም በዛሬው ቃለ መጠይቅ ተናግረዋል። እንግዲህ ወር ሊሆነው ነው አዲስ አበባ ተከባለች ተብሎ ትላልቅ፣ ብዙ አመኔታ የምንጥልባቸው የነበሩ የምዕራባውያን ሚዲያዎች ይሄን ነገር ሲያናፍሱ የነበረው እና ያንን ሰውን የመረበሽ ሁከት አለ ብጥብጥ አለ የሚለውን ስሜትና ትክክለኛ ገጽታ ያለመስጠትም ነገር አለን።

ከዛ በተጨማሪ ደግሞ አንድ ሰዎችን እንደዚህ በፍርሃት በምታስወጣበት ጊዜ ለአለም ህብረተሰብም የሚሰጠውም ሚኒንግ አለ። ምክንያቱም ነገሮች የተረጋጉ ስላልሆነ በቃ ኢትዮጵያ ላይ የሚንቨስታት አድርጎ የሚለው ስለዚህ ኢኮኖሚካሊ ዳሜጅ የሚያደርገውም ነገር እና እንቅስቃሴዎችም አሉ ወደዛ ይህን የበለጠ ደግሞ ለመጋፈጥ የሚችሉት ኢትዮጵያውያኖች ናቸው። ኢትዮጵያውያኖች ኢትዮጵያ ውስጥም ያሉ

ከሀገር ውስጥ የሚያሉ ማለት ነው። ስለዚህ በዚህ ጊዜ ላይ አንድ ላይ መሆን በህብረት በአንድነት ለምንፈልጋት ኢትዮጵያ ማስታካት የምንፈልገውን ሁሉ መስራት ያለብን በአብሮነት ነው እና አንደኛው ይሄ ማሳያው ይሄ ሁሉ ነገር ምላሽ ይሆናል ማለት ሳይሆን፣ አትሊስት ያንን የመጣውን ጫና አንድ የመጋፈጫ መንገድ ይሄን ነው በሚል ነው። የፕሬስ ኃላፊዋ ሰሞኑን የሰጡት መግለጫ በሀገሪቱ ያለውን የጸጥታ ሁኔታ የዳሰሱበትና እየተወሰዱ ያሉ እርምጃዎችንም ያብራሩበት ነው።

ከታወጀ ሶስት ሳምንታት ያስቆጠረው የአስቸኳይ ጊዜ አዋጅ ለምሳሌ የሽብር እቅዶችን ከማክሸፍ አንጻር ውጤት ማስገኘቱን አመልክተዋል። በፍተሻ የተገኙ የጦር መሳሪያዎችን፣ የኮሚኒኬሽን እቃዎችን እና ሌሎችን ደግሞ በማሳያነት ጠቅሰዋል። የሰሜኑ ኢትዮጵያ ጦርነት የቀጠለው ግጭቱ በሰላማዊ መንገድ እንዲፈታ በአፍሪካ ህብረትና በሌሎችም ወገኖች ጥረቶች እየተደረጉ ባሉበት ወቅት ነው።

የኢትዮጵያ መንግስት ከመጀመሪያ አንስቶ በሰላማዊ መፍትሄ ሲያምን መቆየቱን የገለጹት የፕሬስ ኃላፊዋ ቢለኔ ስዩም ለአፍሪካ ህብረቱ ልዑክ ኦሊሴጎን ኦባሳንጆ ጥረት እውቅና በመስጠትም መተባበሩን ጠቅሰዋል። ይህም ሆኖ ግን የኢትዮጵያ ጥምር ኃይል በግንባር የተለያዩ ቦታዎችን እያስለቀቀና እየተቆጣጠረ መሆኑን አስታውቀዋል። ኢትዮጵያውያንና ትውልደ ኢትዮጵያውያን ከገና በዓል ጀምሮ ወደ አገር ቤት እንዲመጡ የቀረበው ጥሪ ግን

ሰሞኑን በግንባር ከተገኙ ውጤቶች ጋር የተገናኘ አለመሆኑን አብራርተዋል። ከዛ ጋር የተያያዘ አይደለም። ያው እሳቸውም ከሄዱ ከአንድ ሳምንት በኋላ በጣም ብዙ ድሎችም አሉ። በጣም ብዙ ቦታዎችንም መቆጣጠር ችለዋል። እሳቸውም ይሄንን መስዋዕትነት አድርገው ነው እንደ መሪ ይሄንን እንደ ተምሳሌትነት አሳይተዋል። ስለዚህ በተለያየ መንገድ ሰው ሁሉ ግንባር ላይ ይውጣ፣ ይሄድበት፣ ይሳተፍበት የተባለ አለ።

ይሄኛውም ደግሞ ሌላ ግንባር ነው። እዚህም ሀገር ውስጥ ሆኖ በራሱ በሙያውም የሚደግፍም አለ እሱም አንድ ሌላ ግንባር ነው። የሀገሩትን ሁኔታና ሀገሩ በሞት በማድረግ ደግሞ አንድ የሚሰሩ ሰዎች አሉ። ስለዚህ እሱም ሌላ ግንባር ነው። ዳያስፖራውም ደግሞ እዛው ባሉበት ሀገር እያየናቸው ነው። ድምጽ ለማሰማት እውነታውን ለማሰማት በተለያዩ ከተሞችን በጣም ብዙ ሰልፎችን እያደረጉ ነው። እሱም አንድ ሌላ ግንባር ነው። ስለዚህ ይሄኛውንም የተመቻቸ ወቅቱን በመጠቀም ከዚህ በፊትም ልክ እንዳልኩ

አመቱ በጣም በዚህ ሰዓት ላይ ብዙ ኢትዮጵያኖች ወደ ሀገራቸው ይመለሳሉ። ግን የምዕራባውያን ሀገሮች አንዳንዶች የሚያደርጓቸው ጥሪዎች አትምጡ፣ አትሂዱ፣ ከዚህ ያላቸው ውጡ የሚለውን ለመጋፈጥ ደግሞ እሱም አንድ ግንባር የሚያስፈልገው ስለሆነ በዛ መንፈስ ነው ይሄ መልእክት የተላለፈው። የአስቸኳይ ጊዜ አዋጅ ትናንት ባወጣው መግለጫ የኢትዮጵያ ኃይሎች ከህወሓት ባስለቀቋቸው አካባቢዎች

ከምሽቱ 12 ሰዓት እስከ ጠዋቱ 12 ሰዓት የሚቆይ የሰዓት እላፊ መታወጁን አስታውቋል። ሰዓት እላፊው የታወጀው በአካባቢዎቹ ሰላምና ጸጥታን ለማስፈን እንደዚሁም የህዝብና የንብረትን ደህንነት ለመጠበቅ መሆኑንም አስረድተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።

አመሰግናለሁ እስክንድር። አድማጮች ተከታዩም እዚያው አዲስ አበባ ያቆየናል። የአዲስ አበባ ዩኒቨርሲቲ ማህበረሰብ አባላት ዩናይትድ ስቴትስ መንግስት በኢትዮጵያ ላይ እያካሄደ ነው ያሉትን ጣልቃ ገብነት የሚያወግዝ የተቃውሞ ሰልፍ አካሂደዋል

ይብቃ በሚል መሪ ቃል የተካሄደው ይህ የተቃውሞ ሰልፍ ድምፅ አልባ መፈክሮችን በመያዝ ነው የተከናወነው። ከአዲስ አበባ ዩኒቨርሲቲ እስከ አሜሪካ ኤምባሲ ጎዳና ድረስ የተካሄደው የተቃውሞ ሰልፍ ሀሳባቸውን ያሰፈሩበትን ደብዳቤ ለአሜሪካ ድምፅ መስጠታቸውን የሰልፉ አስተባባሪዎች ለአሜሪካ ድምፅ በሰጡት አስተያየት አመልክተዋል። ፀሐይ ዳምጠው ተከታትለዋለች።

ከመላ ተቋም መወከላቸውን የተናገሩት የአዲስ አበባ ዩኒቨርሲቲ ማህበረሰብ አባላት የኢትዮጵያ ባንዲራ እና የተለያዩ መፈክሮችን በመያዝ በምዕራባውያን ላይ አለን የሚሉትን ቅሬታ ዛሬ አሰምተዋል። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎችና ባህሎች አካዳሚ ዳይሬክተር እና የሰልፉ አስተባባሪ መሆናቸውን የገለጹት ዶክተር ዮሐንስ አድገ የሰልፉን ዓላማ እንዲያብራርተዋል። ኢትዮጵያ ላይ የሚደረገውን አላስፈላጊ ሰዎች ጣልቃ ገብነት መቃወም ነው

አንድም ለመቶ አስራ ሰባት አመት የቆየውን የዲፕሎማቲክ ሪሌሽንሽፕ አታበላሹ። ከኢትዮጵያ ህዝብና መንግስት ጋራ ባትቆሙ እንኳ ቢያንስ ለእውነት ቁሙ። ይህንን ለማሰማት ነው የወጣ ነው፣ አላማው ይሄ ነው። የዩኒቨርሲቲው ማህበረሰብ አባላት በዝምታና የተለያዩ መፈክሮችን በመያዝ የምዕራባውያን ጣልቃ ገብነት የሚያወግዝ መልዕክት አስተላልፈዋል ብለዋል። ዶክተር ዮሐንስ ከዩኒቨርሲቲው ስድስት ኪሎ ግቢ የተነሳው የተቃውሞ ሰልፍ

አሜሪካ ኤምባሲ በር ላይ ደርሶ በሰላም መጠናቀቁንም ገልጸዋል። ዋናነት ኖ ሞር የሚለውን አሁን የብላክ ሙቭመንት እየተንቀሳቀሰበት ያለው መፈክር ነው። ተቃውሞ የተደረገው ሳይለንት ማርች፣ ሳይለንት ፕሮቴስት የተደረገው ሲኒየር ፕሮፌሰር ተያዙ ባነር ነበረ ተይዞ አንድም ድምጽ ሳይሰማ መፈክር ሳይሰማ ጽሁፎች ብቻ እያሳዩ

የአሜሪካ መንግስት ለአንድ ወገን ያዳላል የሚል እምነት እንዳላቸው በዩኒቨርሲቲው የማህበረሰብ ስለ ልቦና መምህር ዶክተር አብርሃም ምናየ ተናግረዋል። የዩናይትድ ስቴትስ መንግስት ለአንድ ወገን ያዳላል በሚል እየቀረበ ያለውን ክስ በሚመለከት የአሜሪካ ኤምባሲ ባለስልጣናት ደብዳቤያቸውን መቀበላቸውን ምላሽ ግን እንዳልሰጠዋቸው አስተባባሪዎቹ አመልክተዋል። ይሁን እንጂ በቅርቡ ዋሽንግተን ዲሲ በሚገኘው የሰላም ተቋም ተገኝተው በኢትዮጵያ ጉዳይ ላይ

የተናገሩት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ጄፍሪ ፌልትማን ሰሜን ኢትዮጵያ ውስጥ እየተካሄደ ባለው ጦርነት የዩናይትድ ስቴትስ ወገንተኛ አቋም እንዳላት መቆጠሩ ስህተት ነው ብለዋል። ሀገራቸው ጦርነቱን እንደምትቃወም ህወሀት ጦርነቱን ወደ አማራ አማራና አፋር ክልሎች ማስፋፋቱንና በሺዎች የሚቆጠሩ ሰዎችን ለመፈናቀል መደረጉንም ተቀባይነት እንደሌለው ከክልሎቹ በአስቸኳይ እንዲወጣም እንደምትጠይቅ ገልጸው ነበር።

ኢትዮጵያ ውስጥ ያለው ሁኔታ እንደሚያሰጋው የገለጸው በአዲስ አበባ የአሜሪካ ኤምባሲ በቅርቡ ለአሜሪካ ድምፅ በኢሜይል ሰጥቶ በነበረው ምላሽ ዜጎቹ ባገኙት በረራ ሀገሪቱን ለቆ እንዲወጡ ማሳሰቡን እንደሚቀጥል ማመልከቱ ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። አመሰግናለሁ ፀሐይ።

አድማጮች በተከታዩ ርዕስ ደግሞ ከአዲስ አበባ ወደ ዋሽንግተን ልመልሳችሁ። የዩናይትድ ስቴትስ ከፍተኛ ፍርድ ቤት ጽንስን የማቋረጥ ሂደት በሚደግፍ የግዛት ህጎች ዙሪያ ክርክሮችን በትላንትናው ዕለት ሰምቷል። በጽንስ ማቋረጥ ዙሪያ ለብዙ አስርት ዓመታት የዘለቀውን ክርክር ተከትሎም የተቃውሞ ድምፆች ሲስተጋቡ ውለዋል። ካሮላይን ፐርሱቲ ያጠናቀረችውን የዚህን ዘገባ ዝርዝር እደን ገረመው እንዲህ ታቀርበዋለች።

ትላንት ረብ ሁለት የዩናይትድ ስቴትስ ከፍተኛ ፍርድ ቤት አስራ አምስት ሳምንት ያለፈው ጽንስ ማቋረጥን የሚከለክለውን የሚሲሲፒ ግዛት ህግ ሲያይ ውሏል። በዚህ ዙሪያ አንገብጋቢ የሆነው ጥያቄ ታዲያ ፍርድ ቤቱ እንደ ኤሮፓያን አጣጠር በ ዘጠኝ መቶ ሰባ ሶስት አመተ ምረት የጸደቀውን ሴቶች ከመንግስት ጫና ሳይደርስባቸው ጽንስን እንዲያቋርጡ የተወሰነውን የጽንስ ማቋረጥ ህግ ይቀለብሰው ይሆን ወይ የሚለው ነው። ካቴሬና ለሰላማዊ ሰልፍ የወጡ እመቤት ናቸው።

This is the greatest challenge to Roe versus Wade in decades. <laughs>

የሚሲሲፒ ሕግ ሴቶች ጽንስ ለማቋረጥ የሚወስኑበት ጊዜ ላይ ገደብ ይጥላል። የዩናይትድ ስቴትስ የበሽታ መከላከልና መቆጣጠሪያ ማዕከል ሲዲሲ ጥናቶች ዘጠና ሁለት በመቶ የሚሆኑ ጽንሶች የሚቋረጡት ጽንሱ ከተፈጠረ በአስራ ሶስተኛው ሳምንት ጊዜ ውስጥ መሆኑን ያሳያሉ። ይሄ ታዲያ በሚሲሲፒ ሕግ አይፈቀድም። ክሪስታ ኮርቤሎ ፍርድ ቤት ጽንስ ማቋረጥን እንዲከለክል ይሻሉ።

ጽንስ ማቋረጥ እጅግ ኋላ ቀር ነገር ነው። ላለፈው ከ50 ዓመት በላይ ሴቶችንና ቤተሰብን ሲያፈርስ ነበር። ሳቫና አይከርማንም ተመሳሳይ ሀሳብ አላቸው። እኔ እንደሚመስለኝ ማዳን የምንችለው ህይወት ሁሉ ትልቅ ዋጋ አለው።

አሁን ለማድረግ እየጣርን ያለነው ገደቡ ሌሎች የዓለም ሀገራት ያደረጉት ላይ እንሁን መጣር ነው። ሪፐብሊካኑ ሴኔተር ስቲቭ ዴንስን ትላንት ከከፍተኛው ፍርድ ቤት ውሎ በፊት እንዲህ ብለው ነበር፣ እንደ ቻይናና ሰሜን ኮሪያ ያሉ ሀገራት የሚተገብረዋቸውን የመሰሉ በህግ የተጫኑ የጽንስ ማቋረጥ ህጎችን ለማቆም እድሏለን።

ዩናይትድ ስቴትስ ያደገ ጽንስ እንዲቋረጥ ከሚፈቅዱ በዓለም ላይ ካሉ ሰባት ሀገራት መካከል አንዷ ናት። በሌላ በኩል ሴቶች ያለምንም ጫናና የመንግስት ጣልቃ ገብነት ጽንስ ማቋረጥ ሊፈቀድላቸው ይገባል ከሚሉት መካከል አንዷ የሆኑት ዴሞክራቷ ተወካይ ሎይስ ፍራንክል ናቸው።

ይሄ ጽንስ ማቋረጥን የሚከለክለው ሕግ የፖለቲከኞች የሴቶችን ሰውነት ለመቆጣጠር ያሰበ ነው። ይሄ ግለሰቦች የሚፈልጉትን አይነት የጤና ሽፋን እንዳያገኙ ፖለቲከኞች የሚከለክሉት ነገር ነው። አሊሰን ተርክስ ጽንስ ማቋረጥን ይደግፋሉ።

እኔ ፅንስ አቋርጫ አላውቅም፣ ግን ደግሞ አንድ ቀን ሊያስፈልገኝ ይችላል። ስለዚህ ይሄ የፅንስ ማቋረጥ ፍትህንና ነፃነትን ይመለከታል። ፕሬዚዳንት ጆ ባይደን አሁን ባለው ህግ ዙሪያ እንዲህ ይላሉ። ሴቶች ከመንግስት ጫና ሳይኖርባቸው ጽንስ እንዲያቋርጡ በህገ መንግስቱ በተቀመጠው ሮቨር ዌድ የተሰኘው አዋጅ እደግፋለሁ። ይህ ምክንያታዊ የሆነ አቋም ነው ብዬ አስባለሁ።

የፅንስ ማቋረጥ ተቃዋሚዎች ከፍተኛ ፍርድ ቤቱ ስድስት ለሶስት በሆነ ድምጽ በወግ አጥባቂዎች በመያዙ ለረዥም ጊዜ የጓጉለትን ድል እንደሚያገኙ ተስፋ አድርገዋል። በቃላት ክርክሩ ወቅትም የከፍተኛ ፍርድ ቤቱ አባል የሆኑት ሶኒያ ሶቶ ሜየር ፍርድ ቤቱ በፖለቲካ ጣልቃ ገብነት እንዳይጎዳ አሳስበዋል። ሰዎች ይሄ ፖለቲካዊ ነው ብለው ካሰቡ እንዴት ነው ታዲያ መኖር የምንችለው?

የሚሲሲፒ ሕግን ማጽደቅ በቀጣይ ሌሎች ግዛቶችም ተመሳሳይ አጋጅ የሆነ ሕግ እንዲያጸድቁ በር ይከፍታል። የጠቅላይ ፍርድ ቤቱ ዋና ኃላፊ ጆን ሮበርትስ እንዲህ ይላሉ እንደሚመስለኝ የጽንሱን ቀጣይነት ከጽንስ ማቋረጥ ጋር የሚያያይዘው ነገር የለም። ነገር ግን የምርጫ ጉዳይ ነው።

እንዴት ነው አንዲት ሴት ጽንሱን ለማቋረጥ ወይም ለመውለድ መወሰኗን በ15 ሳምንት ውስጥ የማታውቀው? ከፍተኛ ፍርድ ቤቱ በዚህ ጉዳይ ላይ ውሳኔውን በመጪው የጎርጎሮሳውያኑ አመት የሚያሳውቅ ይሆናል። አመሰግናለሁ። ሄደን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የሁለተኛውን አጋማሽ ዘልቀናል።

በዚህም ዘገባ ወደ ባህር ዳር እናቀናለን።

እኛ ኢትዮጵያውያን ከተረዳዳንና ከተጋገዝን የማንወጣው ችግር የለም ስትል የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር ደራርቱ ቱሉ ተናግራለች። የኢትዮጵያ አትሌቲክስ ፌዴሬሽንም በአማራ ክልል በጦርነቱ ሳቢያ ያለተፈናቀሉ ወገኖች የሚውል የምግብና ቁሳቁስ ድጋፍ አድርጓል። በአማራ ክልል በጦርነቱ ሳቢያ የተፈናቀለው ሰው ቁጥር ወደ 2 ነጥብ 3 ሚሊዮን ማሻቀቡም ተመልክቷል። አስቴር ምስጋናው ዝርዝሩን ይዛለች።

ከሰባት ሚሊዮን በላይ የአስቸኳይ የምግብ እርዳታ የሚያስፈልገው ተፈናቃይ ያለበት የአማራ ክልል በውጭ ከሚገኙ ኢትዮጵያውያንና ከመንግስት እንዲሁም ከሀገሬው ሰው ብቻ የምግብና የቁሳቁስ ድጋፍ እየተደረገለት መሆኑን ባለስልጣናቱ ይናገራሉ። በዛሬው ዕለት በኢትዮጵያ አትሌቲክስ ፌዴሬሽን በኩል የ4.5 ሚሊዮን ብር ወጪ የቁሳቁስና የምግብ ድጋፍ እርዳታ አግኝቷል። በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ጉዳዮች ክላስተር አስተባባሪ አቶ ስዩም መኮንን ድጋፉ

ሲቀበሉ ተፈናቃዮችን ለመርዳት የመንግስት ጥረት ብቻ በቂ አይደለም ብለዋል። እነዚህ የህብረተሰብ ክፍሎች ከተፈናቀሉበት ጊዜ አንስቶ የክልሉ መንግስትና የፌዴራል መንግስቱ በቻሉት አቅም ለመደገፍ ወገኖቻችን እንዳይጎዱ፣ ረሃብ እንዳያጠቃቸው ለመከላከል፣ ለመንከባከብ እየሞከረ ነው። ነገር ግን ደግሞ በመንግስት ጥረት ብቻ የሚከናወን ስላልሆነ

በአካባቢው ያሉ ማህበረሰቦቻችን፣ ለጋሽ ድርጅቶች፣ ተባባሪ አካላትን በማስተባበር ለወገን ደራሽ ወገን ነው የሚለውን መርህ መሰረት በማድረግ የኢትዮጵያ አትሌቲክስ ፌዴሬሽን ከእናንተው ጎንነን እናንተው ሲቸግራችሁ የእኛም መቸገር ነው ወገኖቻችን ናችሁ የቸገሩት ብላችሁ ይሄን አስተባብራችሁ በከፍተኛ ገንዘብ የሚተመን ይዛችሁ እዚህ በመገኘታችሁ በክልሉ ስም እና በተፈናቀሉ ወገኖቻችን ስም

ላመሰግን እወዳለሁ። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር ደራርቱ ቱሉ እኛ ኢትዮጵያውያን በጋራ ከቆምን የማንወጣው ችግር የለም ብለዋል። የእናንተ ችግር የእኛ ችግር ነው። ይሄ ችግር የአንድ ክልል ብቻ አይደለ ሳይሆን የኢትዮጵያ ችግር ስለሆነ ይህንን ችግር ደግሞ ካልተቀባበልን፣ ካልተጋገዝን መውጣት ስለማንችል

ለዛውን ብለን ነው እና እንደ ማንኛውም ሌሎች ሌላ የህዝብ አካላት የኢትዮጵያ ስትራቴጂክ ፌዴሬሽንም ከህዝቡ አካላት አንድ ስለሆነ ይህንን ይዘን ሁላችንም ደግሞ ከተባበረን ከተጋገዝን ይህንን ችግር እንወጠዋለን ከእግዚአብሔር ጋር ይሄ ችግር ያልፋል። በዚህ አይቀርም ድጋፋችን በዚህ አይቀርም ይቀጥላል ብዬ አስባለሁ። ስለ ሁሉ ነገር እንግዲህ እግዚአብሔር ኢትዮጵያችን ያረጋጋልን፣ ሰላሙን ያምጣልን። እናልፈዋለን ከተባበረን ከተጋገዝን። እንግዲህ መበርታት አለን። ዋናው ውስጣችን ማጠንከር ነው ዋናው። እናንተ እዚህ ያላችሁ አካላት ህዝባችን ማበርታት አለባቸው።

ተፈናቃይ ዜጎችን ማበረታታት አለባችሁ። በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ጉዳዮች ክላስተር አስተባባሪ አቶ ስዩም መኮንን አክለውም በህወሓት ቁጥጥር ስር በሚገኙ አካባቢዎች ያሉ ዜጎች ድጋፍ ስለሚያስፈልጋቸው ህዝቡ ድጋፍ ማድረጉን ይቀጥል ሲሉ አሳስበዋል። ጠላት በወረረባቸው አካባቢዎች ያሉ የህብረተሰብ ክፍሎች ደግሞ እጅግ በአስቸጋሪ ሁኔታ ውስጥ ነው የሚገኙት። የምግብ እጥረቱ ከፍተኛ ነው። በዚህም ምክንያት ዜጎች በረሃብ እየሞቱ ነው።

በህክምና መሳሪያዎች ና መድኃኒቶች እጦት ምክንያት በርካታ ሰዎች እየተጎዱ ነው ያሉት ይሄ እዛ ወደ ከአምስት ነጥብ ስድስት ሚሊዮን ህዝብ በላይ ደግሞ በጦርነቱ በተወረሩ ቀጠናዎች ሆኖ እርዳታ የሚፈልግ እገዛ የሚፈልግ ማህበረሰብ ይገኛል ማለት ነው ተባባሪ አካላቶችን አሁንም

እገዛቸውን ድጋፋቸውን አጠናክረው እንዲቀጥሉ ሁልጊዜም ጥሪያችን እናስተላልፋለን። የጠቅላይ ሚኒስትር ፕሬስ ክፍል ኃላፊ ብለኔ ስዩም ሰሞኑን በሰጡት መግለጫ በአማራ ክልል በጦርነቱ ምክንያት የተፈናቀሉ ዜጎች ከአንድ ነጥብ ሶስት ሚሊዮን በላይ መሆኑን ጠቁመው አስቸኳይ የምግብ እርዳታ የሚያስፈልጋቸው ደግሞ አምስት ነጥብ ስድስት ሚሊዮን በላይ መሆናቸውን ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።

ሶስቴር ምስጋናውን ለቅንብሮ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ተፈጥሮና አካባቢ ነው ተከታዩ።

የአየር ንብረት ለውጥና የተፈጥሮ ሀብት መመናመን በኢትዮጵያ የመካከለኛው ስምጥ ሸለቆ ባስከተለው ከፍተኛ የዝናብ እጥረትና የአካባቢ ሙቀት መጨመር ሳቢያ ምርት በመቀነሱ የምግብ ተረጂዎች ቁጥር በከፍተኛ ሁኔታ እየጨመረ መሆኑን በድርቅ ምክንያት ምስራቅ ሸዋ በሚገኘው አዳሚቱሉ ወረዳ ብቻ በአንድ ዓመት ውስጥ ከዘጠኝ ሺ በላይ የቤት እንስሳት መሞታቸውን የኢትዮጵያ ስነ ሕዝብ ጤናና አካባቢ ጥበቃ ወይም በምህፃረ

ፒኤችኢ ኢትዮጵያ በመባል የሚታወቀው ጥምረት አስታወቀ። የጥምረቱ የመካከለኛው ስምጥ ሸለቆ ፕሮጀክት አስተባባሪ አቶ አበባየሁ ካሳዬ ለአሜሪካ ድምፅ እንዳስረዱት ከዚህ በፊት የማይታወቁ የአዝእርት በሽታዎች በመዛመታቸውም አርሶአደሩ ጸረ ተዋሲያንን በመግዛት ለከፍተኛ ወጪ እየተዳረገ ነው ብለዋል። ስመኝሽ የቆየ አቶ አበባየሁን እና ባዳሚቱሉ የሚኖሩ አርሶአደሮችን አነጋግራ ተከታዩን አሰናድታለች።

የስልሳ ስምንት ዓመቱ አቶ ኒኔ ሆርሲሳ በምስራቅ ሸዋ አዳሚቱሉ ወረዳ ተወልደው ያደጉ ገበሬ ናቸው። በልጅነታቸው የነበረውን አካባቢ ሲያስታውሱም በጥቅጥቅ ደን የተሸፈነና ልዩ የተፈጥሮ ውበት የተላበሰ ከመሆኑ በላይ ዝናብ እንደ ልብ ይጥል ነበር ይላሉ። ድሮ በጣም ግሪን ኤሪያ ነበረ። በጣም ክረምትም ሙሉ በሙሉ ነበሬ። እዚህ ህዝብ እንኳን ያውቋል ዝናብ አላት ብሎ ሽማግሌዎች

ወደ አንድ አካባቢ ላኪ የሄዱና ዝናቡን ከኛ ላ ቀልሱ ብሎ ሄዱ ያመለከቱበት ጊዜ እስከ ዛሬ ድረስ ትዝ ይለኛል። የበጋ ውራት ትንሽ ናት፣ ቢያንስ

አምስት ወይም ደግሞ አራት አካባቢ ማኖያ ባዳውራት ሰዎች ጤና ደግሞ ሰላምና ጤና ዙሮ ሰው ባለትዳርና የስድስት ልጆች አባት የሆኑት አቶ ኒኔ ያ በልጅነታቸው በደን ተሸፍኖ የሚያውቁት መንደራቸው ተራቁቶ ወደ በረሃማነት መቀየሩ ያሳዝናቸዋል። በተለይ ደግሞ ዝናብ እንደ ቀድሞ ባለመጣሉ የተለመደውን በቆሎ በቀላሉ እንዳይዘሩ ስላደረጋቸው ቤተሰባቸው ስጋት ላይ መውደቁን ያስረዳሉ።

አዛንድ ይሄ ዓመቱን በሙሉ ይሄ ታለ አይደለም። ዘንድሮ በተለያየ ሁል ጊዜ እየቀነሰ እየቀነሰ ወደ መቀነስ ወደ መቀነስ እየተራመደ የሚታየው ክረምት መቀነስ፣ የኑሮ ውድነት፣ የአካባቢ ደን፣ ደስ የምለው ነገሮች በሙሉ ተቀንሰዋል። አየሩ ራሱን በድሮ የቀዘቀዘ ጤነኛ አይደለም። እየቀነሰ እየቀነሰ ወደ መቀነስ የሚሄድ ይመስለኛል። የአየር ንብረት ለውጥ እያስከተለ ያለው የዝናብ መቀነስ እና የአካባቢ ሙቀት

ለመጨመር አቶ ኒኔ የሚኖሩበት አዳሚ ቱሉ ወረዳን ጨምሮ ምዕራብ አርሲን እንዲሁም የአዋሳን ዙሪያ የሚያካትተው መካከለኛው ስምጥ ሸለቆ ላይ ከፍተኛ ተጽዕኖ እያደረሰ ነው።

በተለይ የዝናብ መቀነስ ዋና የአካባቢው የሰብል ምርት የሆነው በቆሎ እንደ ልብ እንዳይበቅል በማድረጉ ማህበረሰቡ በአጭር ጊዜ የሚደርሱና አነስተኛ ምርት ያላቸውን እህሎች እንዲዘራ እየተገደደ መሆኑን የኢትዮጵያ ሥነ ሕዝብ ጤናና አካባቢ ጥበቃ ወይም በምህጻረ ቃሉ ፒ ኤች ኢ ኢትዮጵያ በመባል የሚታወቀው ጥምረት የመካከለኛው ስምጥ ሸለቆ ፕሮጀክት አስተባባሪ አቶ አበባየሁ ካሳዬ ነግረውናል።

ቢያንስ በቆሎ ከሶስት እስከ አራት ወር ድረስ ያልተቆራረጠ ዝናብ ይፈልጋል። አሁን ደግሞ የዝናብ መጠኑ ስለቀነሰው በሁለት ወር አካባቢ የሚደርሱ ነገር ግን ምርታማነታቸው አነስተኛ የሆኑ የበቆሎ ዘሮችን ነው አሁን ባለፈው ዓመት እና ዘንድሮ የዘሩት። ስለዚህ በአጭር ጊዜ የሚደርሰውን ፈልገው ሳይሆን ተገደው እንዲዘሩ ሆኗል ማለት ነው። ሌላው ደግሞ

መዝራት እንዳለ ሆኖ ወደ ሌላ ሰብል መቀየር ለምሳሌ በሎቄ፣ ጤፍ እና የመሳሰሉትን። ነገር ግን እነዚህ እህል አይነቶች የበቆሎ ምርት አይኖራቸውም። ስለዚህ ግብርና ተለያዩነት ወይም አግሮባይዲቨርሲቲ የምንለው የሱም አይነት ይቀንሳል ማለት ነው።

ከምርት መቀነስ በተጨማሪ በመካከለኛው ስምጥ ሸለቆ ከዚህ በፊት ታይተው የማያውቁ የአዝእርት በሽታዎች መብዛታቸውም ገበሬውን ለከፍተኛ ችግር እንደዳረገው አቶ አበባየው ያስረዳሉ። በፊት እዚ አካባቢ በተለይ በመካከለኛው ስምጥ ሸለቆ ቆላማ አካባቢዎች ላይ የበቆሎ በሽታ ያን ያህል አይታወቅም፣ ግን በቆሎ ላይ የተለያዩ ኬሚካሎችን አይረጩም። አሁን ግን የተለያዩ ታዋስያንና የተለያዩ በሽታዎች መምጣት ጀምረዋል ማለት ነው።

ፈንገሶች፣ ዋግ እና የመሳሰሉት ከዚህ ጋር ተያይዞ አሳደሩ። የተለያዩ ፔስቲሳይዶችን ወይም ጸረ ተህዋስያንን ይረጫል። ጸረ ተህዋስያን ደግሞ ብዙ ጊዜ ዋጋቸው ከሳ ያለ ነው። ስለዚህ ለምርት ግብዓት የሚያወጣው ወጪ ከበፊቱ በብዙ እጅ ጨምሯል።

ይህን ስልሽ ሰው በጣም ትንሽ አድርጎ ሊያስበው ይችላል። ሶስት የአራት የራሱ የሚረጭበት ሁኔታ አለ። ስለዚህ ሰፋ ያለ መሬት ያለው አርሶ አደር ለግብአት ወይም ለነዚህ ጸረ አረምና ጸረ ታዋሲያን ምን ያህል ወጪ ሊያወጣ እንደሚችል ያው መገመት ይቻላል። ምርቱም ቀንሶ ግን ለእነዚህ በሽታዎችና ጸረ ታዋሲያን የሚያወጣው ኮስት ሲጨምር ዞሮ ዞሮ ኔት ኢንካሙ የመቀነስ ሁኔታ አለ ማለት ነው

አቶ ኒኔ እንደሚሉት ለጸረ ተዋሲያን ከሚወጣው ወጪ በተጨማሪ የአፈር መሸርሸር ከጊዜ ወደ ጊዜ መሬቱን ለምነት እያሳጣው በመምጣቱ ገበሬው ማዳበሪያ ለመጠቀም ተገዷል። ድሮ ማዳበሪያ አልፈልግም፣ ክረምት ያሳግዳል። መሬቱ የድሮ አፈርና የአሁኑ አፈር የተለያየ

የድሮ አፈር በጣም ሚኒራል እንትን ያለው ነው። ያሁን ግን በአመት በአመት በመዳበራ ተቀስጦ ወይም ደግሞ ዝና ባቸው ተቃጥሎ አፈሩ ራሱ ተቀይሯል እና ምርት እንደ ድሮ አይደለም እና በግድ እያወጡ ነው በመዳበራ። ካለበለዛ ግን ምንም አይገኙም። የአየር ንብረት ለውጥ ባስከተለው የዝናብ እጥረት ምክንያት በአዳሚ ቱሉ ወረዳ ብቻ በሁለት ሺ አስራ ሶስት አመተ ምህረት

በ3,700 ሄክታር መሬት ላይ ተዘርቶ የነበረ እህል ሳይበቅል ቀርቷል። ከ13,800 ሄክታር በላይ የሚሆን መሬትም ሳይዘራበት ቀርቷል። በዚህ ምክንያት በአካባቢው ድርቅ እየተባባሰ ሄዶ በአንድ ዓመት ውስጥ 9,046 ከብቶች ሞተዋል። ከዓመት በፊት በሰባት ቀበሌዎች ውስጥ ይረዱ የነበሩ 13,590 ሰዎች ቁጥርም ወደ 20 ቀበሌዎች አድጎ አሁን 54010 ሰዎች

እርዳታ ጠባቂ ሆነዋል። አቶ ኒኔም በሚኖሩበት ሀገር ከብቶች የሚበሉት አጥተው ሲሞቱ ማየት እጅግ ያሳዝናቸዋል። ድሮ እንስሳት በቂ ሳር ያገኛሉ።

እንስሳ የሚሉበት ሰፊ መሬት አለ። ይህ እንደገና ሁሉ የሚባል ከግራር ላ የሚወርቆ ፍራፍሬዎች አሉ። ከእንጨቶች ላ ከብቶች ሱ ይበላሉ። በአሁኑ ጊዜ እንጨቶች ቀርቀፋም ሆነ አጆ ዶቶቲ የሚሰጡትን ዘሮች ከላይ ከራቅሶ ከብት የሚበላ አንድም ነገር ወደ መሬት ጠብ የሚል ነገር የለም። ከብቶች የሚበሉት የለም። በአሁኑ ጊዜ ከብቶች ሲታዩ በጣም የሚያሳዝኑ፣ ከብት ጠግቦ አይገባም። አንደኛ መሬት የለም

ሄዶ የሚበላበት ከብቶች በራ ብዬ ያለቁ የሚበሉት ነገር የለም። የአየር ንብረት ለውጡ ያስከተለው የምርት ማነስ ከሌሎች ሀገራዊ ሁኔታዎች ጋር ተደማምሮ በአካባቢው ማህበረሰብ ውስጥ ያደረሰውን የዋጋ ግሽበትም አቶ አበባየሁ እንዲህ ይገልጹታል። አንደኛ በአካባቢው በዋነኛነት የሚመረተው እንግዲህ ቀደም ብዬ እንደተናገርኩት በቆሎ ነበረ። ባለፈው ዓመት የበቆሎ ዋጋ ከነበረው ዘንድሮ በኦልሞስት ወደ እጥፍ የሚባል አካባቢ ጨምሯል።

ባለፈው ዓመት ማክሲመም ወደ አንድ ሺህ ብር ነው በኩንታል አካባቢ። አሁን ምናልባት በዘንድሮ ዓመት በተለይ የበቆሎ ምርት እዚህ አካባቢ

ከመጥፋቱ ና ከመቀነሱ ጋር በተያያዘ ከሁለት ሺ እስከ ሁለት ሺ አምስት መቶ አካባቢ በኩንታል ደርሷል። የዝዋይ ላንጋኖ አብያታ እና ሻላ ሐይቆችን እንዲሁም በርካታ የዱር እንስሳትና እጽዋትን ጨምሮ ከፍተኛ የብዝሃ ህይወት ክምችት ባለበት መካከለኛው ስምጥ ሸለቆ የህዝብ ብዛት ቁጥር መጨመር ና ያንን ተከትሎ የሚመጡ የእርሻ መስፋፋቶች ምክንያት እየተራቆተ መሄዱ ለአየር ንብረት ለውጡ ከፍተኛ አስተዋጽኦ ቢያደርግም አቶ አበባየው ባለም አቀፍ ደረጃ የካር

የካርበን ዳይኦክሳይድ ልቀት እያስከተለ ያለው የከባቢ ሙቀት መጨመርም የራሱ አስተዋጽኦ አለው ይላሉ። ዓለም አቀፍ ደረጃ ያሉ የተለያዩ ግሎባል ዋርሚንግ ወይም ለዓለም ሙቀት አስተዋጽኦ የሚያደርጉ ለአየር ንብረት ለውጥ የሚያደርጉ ተጽዕኖች አስተዋጽኦ ያደርጋሉ። በሀገር አቀፍ ደረጃ የተለያዩ ቦታ የሚደረጉ እንደዚሁ ተፈጥሯት መመናመን ለዚህም አካባቢ አስተዋጽኦ ያደርጋሉ። እዚህም አካባቢ ያለው ሁኔታ

ለዚሁ አካባቢ አስተዋጽኦ ያደርጋል። አቶ አበባየው የአየር ንብረት ለውጥ በመካከለኛው ስምጥ ሸለቆም ሆነ በቀሪው የኢትዮጵያ አካባቢዎች እያደረሰ ያለውን ተጽዕኖ ለመከላከል የአየር ንብረት ለውጥ አይበገሬ የሆነ ማህበረሰብ መፍጠር እንደሚያስፈልግ ያሰምሩበታል።

የቀሩ የተፈጥሮ ሀብቶችን ለመጠበቅና የተራቆጡትን መልሶ ለማልማትም መንግስት፣ መንግስታዊ ያልሆኑ ድርጅቶች፣ እንዲሁም ማህበረሰቡ በተፈጥሮ ሀብት ጥበቃ ስራ ላይ ማተኮር እንዳለባቸውም መክረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

ስምንሽን፣ ለግሩም ዝግጅቱ አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት በየቀኑ ከምሽቱ ሶስት ሰዓት ጀምሮ የሚያስተላልፈውን የአንድ ሰዓት ፕሮግራሙን እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ፣ የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ ናቸው። አብዛኛውን የጋቢና ቪኤን ፕሮግራም የሚያቀናብረው የዛሬው አቀናባሪያችን ኤልያስ አማረ

በአሜሪካ ድምፅ ወደ ተለያዩ አፍሪካ ሀገሮች በሚተላለፉ ፕሮግራሞች በአቀናባሪነት ቢሰራም ዋናውን የአማርኛ ፕሮግራም ሲያቀናብር ዛሬ የመጀመሪያው ነው። ና ለእግርም ቅንብር ውስንም አመሰግናለሁ። አድማጮች፣ ነገ አርብ ከምሽቱ ሰዓት ላይ መልሰን እንገናኛለን። የአሁኑም በዚሁ አበቃን። መልካም ምሽት።